ከማህበረሰብ ለማህበረሰብ ኢድ አልፈጥር ኢትዮጵያውያን ሙስሊሞችን አካቶ በመላው ዓለም የረመዳን ጾም ፍጻሜን በማብሰር የሚከበር ክብረ በዓል ነው። በበዓሉም ወቅት የእስልምና እምነት ተከታዮች በቤተሰብ ወዳጅና ዘመድ አዝማድ ተሰባስበው ማዕድ በመቋደስ ችሮታዎቹን በመለገስ መልካም ምኞቶችን በመለዋወጥና በረከቶችንም በመቀበል በማለፊያ የታደሰ መንፈሳዊ ስሜት ተመልተው ያሳልፋሉ። ይህንኑ መንፈሳዊ ጉዞ አስመልክተንም በአውስትሬልያ የኢትዮጵያውያን እስልምና እምነት ተከታዮች መሪ ሼህ አብዱራህማን ሐጂ ከቢር ጋር ተናግረናል። መነሻችንን ያደረግነው የዘንድሮውን ረመዳን ካምናው ለየት ያደረገው ክስተት ከነበር በመጠየቅ ነው። አመሰግናለሁ። እንኳን አብሮ አደረሰን። ያው ዒድ አልፍጥር ዘንድሮ ዛሬ አከበርነ በስረኛው ቀን ማለት ነው። አፕሪል ሞስትሊ መላው የሙስሊም ኮሚኒቲ እዚህ አውስትራሊያ ላይ አንድ ላይንን። ዘንድሮ ለየት የሚያደርገው እንኳን ያን ያህል የለም ግን ብዙ ሰዎች ነበሩ መስጊዱ ላይ። ላሌቱን የሚሰግዱት ሰጋጆቹ በጣም ብዙ ነበሩ። ቨሪ አክቲቭ ነበሩ። ያው ቀኑ ትንሽ ረዘም ይል ነበር። ያም ሆኖ ግን ሁሉም እንጂው ሲያደርጉ ነበር። ሴትም፣ ወንድም ልጆችም በጣም መስጊዱ ትፍ ብሎ በጥሩ ሁኔታ ነው ያሳለፍና ያው ደስ የሚል ነበረ። ለየት የሚያደርገው ያው ሰው በብዛት ነው። እንግዲህ በብዛት ሰው ማግኘት ይሄ ለየት ያለ ያደርገዋል። ሞር ንት ሀፒ ትሆናለህ አንድ ላይ ስንገናኝ ቀልባችንም ሞር ወደ አላህ ይመለሳል። አንድ ላይ ስንሆን ማለት ነው ለየት የሚያደርገው ይሄ ነበረ። የሮመዳን ጾም ለአንድ ሙስሊም ወይም የእስልምና እምነት ተከታይ ቱርፋቶቹ ምንድን ናቸው? ጾሙ በመንፈሳዊ ሕይወት ውስጥ የሚያገኛቸው መልካም ነገሮች ምንድን ናቸው? የመጀመሪያው ለዐለኩም ተጠቁን አላህ እንድትፈሩ ነው። አላህ ያለው ከማ ኩትብ ዐለ ለዚነ ምን ቀብልኩም። ከእናንተ በፊት የነበሩ ክርስቲያኖች፣ ይሁዶች እነሱ ላይም ግዴታ እንዳደረግን እናንተ ላይም ግዴታ አድርገና አላለን አላህ በቁርአን እና ግዴታ ሲሆን ደግሞ አላህ እንድትፈሩ ነው። ወደ አላህ እንድትቀርቡ ነው። አንደኛው ዋናው እሱ ነው። ሁለተኛው ጾም ማለት ፕሮቴክሽን ነው። ፕሮቴክሽን ማለት ያኔ ከእሳት የሚጠብቅ ማለት ነው። የጾመ ሰው ያኔ ቅያማ ቀን አላህ ፊት ለፊት ስንቆም ማንም አያውቅም፣ ያን ያለ አላህ እና አጅሩን ወይም ደግሞ ሪዎርዱን ወይም ምንዳውም እኔ ነው የሚሰጥ ብሏል። ምክንያቱም አላህ ብቻ ነው የሚያውቀው ጾመኛ መሆንህ። ፍራቻው ባልታህ ልትወጣ ትችላለህ። ባልታህ ወጥተህ ጾመኛ ነኝ ማለት ትችላለህ። ለአላህ ብላ ለእግዚአብሔር ብላ ስለምታደርገው ምንዳው የሚሰጠው እኔ ነኝ ብሏል አላሁ ስብሓን ወተዓላ ዜን ፕሮቴክሽን ኦፍ ፋየር ኦፍ ጀሀነም ከጀሀነም እሳት ጠባቂ ማለት ነው ሁለተኛው ረያን የሚባል አለ ከስምንተኛው የጀነት በሮች ረያን የሚባል አለ በዛው በር ስፔሻል ጌት ነው ለጾመኞች ሰዎች በዛ ነው የሚገቡት ማንም ሌላ አይገባበትም ስለዚህ ሶስተኛው ደሃውን ያስታውሳል ስትራብ ያኒ የሌለውን ታስታውሳለህ ን ሞር እንድትሰጥ ስፒሪቹዋሊ ርህራሄ እንዲኖርህ ያደርገሃል። ሁለተኛ ደግሞ በወዳችን ውስጥ ፋት ያለው ምናምን ሄልት ትሆናለህ ትጾ ማለት ነው። ስለዚህ ብዙ አድቫንቴጅ አለህ እና ቀልባችን ስፒሪቹዋሊ ወደ አላህ ሞር ክሎዝ እንሆናለን ማለት ነው። ጾም ማለት ይሄ ነው። ትክክለኛ እና ስለ ሰው ሳናወራው ከሁሉ ነገር ራሳችን ጠብቀን ከሁሉ ወንጀል ስንጠብቅ ሞር ኮምፕሌት የሆነ ጾም ይሆናል። ለዚህ ነው ጾም ማለት ለየት ያለ ነገር አለ በእስልምና ማለት ነው። የአጻጻም ሁኔታ ከሀገር ቤትና ከዚህ ውጭ ሀገር በባህር ማዶ የሚኖሩ ኢትዮጵያውያን ከባህል አኳያ ለየት የሚያደርጋቸው አለ። በአጻጻሙ በረመዳን ወቅት ለየት ያለ የሚያደርግ ነገር የለም። ምክንያቱም ጾም ማለት ዋናው ያ ሁሉም ኮንሰንትሬት ማድረግ ያለበት ስፒሪቹዋል ላይ ነው። ዘ ወይ ዊ ፋስት እና ከጠዋት ጀምሮ እስከ ማታ ፈጅር ይባላል፣ ዳውን ማለት ነው። ከዳውን ጀምሮ እስከ ሳንሴት ሁሉም መጾም አለበት። የመግቡ ምናምን ይሄ የባህል ነገር ነው። ስለዚህ የባህል ነገር ሁሉም እንደፈለገ ነው። ያን ያህል ቡካችን ውስጥ በመግብ በዛ ውጡ፣ በዚህ ግቡ የሚባል ነገር የለም። ያ በተምር መብላት ማፍጠር በተምር ሱና ነው ያን እሱና ማለት የረሱሉላ ሰለላሁ ዐለይሂ ወሰለም መንገድ ነው። ከሌለ ደግሞ በውሃ ነው። ስለዚህ ሁላችን አንድ ነው። በባህል የሚለያይ የለም። ጾም የሃይማኖት ነገር ስለሆነ መጽሐፉ አንድ ነው። ስለዚህ እንለያይም የትም ቦታ አሁን ኢዳል ፈጥር ነው። ዛሬ ኤፕሪል አስር ረቡዕ ላይ ነው የሚከበረው እየተከበረ ነው ያለው። የአከባበሩስ ሁኔታ ምን ይመስላል? አውስትራሊያም ሆነ በአገር ቤት ባሉ የእስልምና እምነት ተከታዩ ዘንድ እንግዲህ አከባበሩ በታክቢራ እንጀምራለን። አላሁ አክበር አላሁ አክበር ያኒ አላ ዝ ትልቅ ነው አላ ትልቅ ነው ብለን ከትናንት ማታ ጀምረን እስከ ጠዋት ታክቢራ ይባላል። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላ አላሁ አክበር ምል ነው ከዛ ኖርማሊ እንደ ኢትዮጵያ እንደሚሰገድ እዚህም እንሰግዳለን። ያው ፍሪዶም ስላለ ምንም ችግር የለም። በየቦታ መስገድ ይቻላል። መስጂድም ይሆናል፣ ፓርክ ውስጥም ይሆናል። ግሩብ ነን ኢትዮጵያኖች ብቻ ሳይሆን ዛሬ አሁን እኔ ያሰገድኩት ወደ አስራ ስድስት ባክግራውንድ ወይም አስራ ሰባት ባክግራውንድ ያላቸው ሰዎች ናቸው። ምሳሌ ኢንክሉዲንግ ብዙ ኦስትራሊያኖች ወደ እስልምና የገቡ አሉ። ስለዚህ አከባበሩ አይለያይም፣ የትም ቦታ ያው ነው ያው እንግዲህ አንዳንድ ሰዎች በባህላቸው መሰረት ቤት ሲሄዱ የሚያደርጉት ሌላ ነገር ነው፣ ግን በሃይማኖቱ መሰረት በአሰጋገዱ፣ በዝክሩ፣ በሚኑ ሁሉም አንድ ነን። ስለዚህ ደስ የሚል ነው የምናሳልፈው። አውስትራሊያ ውስጥ ሁሉም ዴይ ኦፍ ይወስዳሉ። የመስጊዱ ትፍ ብሏል፣ በልጆችም፣ በሴቶችም፣ በወንዶችም። ስለዚህ ደስ የሚል ነው፣ አንድ ነው። ኢትዮጵያ ላይ ምንም የተለየ ነገር የለም። ያ መንገድ ላይ ምናምን እንደ ኢትዮጵያ አይሰገድም። ለየት የሚያደርገው ይሄ ብቻ ነው። ወል ኦርጋናይዝድ ነን። ያን ሁሉ ነገር የተዘጋጀ ነው። የዚህ እንድሮው የዚህ የኢድ አልፈጥር በዓል መልእክቶ ለእስልምና እምነት ተከታዮች በሙሉ በአውስትራሊያም ሆነ በአገር ቤት ወይም በመላው ዓለም ለሚገኙ ሙስሊሞች መልእክቶ ምን ይሆናል? እንግዲህ እንደተለመደ ተቀበለ ላሁ ምና ወሚንኩም ያኒ ከእኛንተም ከእኛም አላህ ይቀበለን ጥሩ ስራችን ጾማችን እንደ ጾምነ ደግሞ ሁል ጊዜ አላህን አስታውሰን ወደፊት የምንቀጥለው አላህ ያርገን። ዋናው ጾም ማለት ወደ አላህ ለመቅረብ ነው። እንደ ቀረብ ነው። በዚሁ ወሩን ብቻ ሳይሆን ዓመቱን በሙሉ ወደ አላህ ቀረብ ብለን ያን ዲናችን ተከታትለን ስነ ስርዓት ይዘን አላህ ባዘዘን መሰረት ነብዩ ሙሐመድ ለ ሰላት ሰላም በስተማሩን መሰረት ዲናችን ይዘን ቀጥ ብለን እንድንኖር አስፈላጊ እንደሆነ መልእክቴን አስተላልፋለሁ። የቻለው ደግሞ ስድስቶ የምትባላለች ስድስት ቀን የምትጾም እሷን የምትጾሙ በጣም ጥሩ ነው። ያን ኢትዮጵያም አላህ ሰላም ያደርገን ሀገራችን፣ እንሻአላ መላው የኢትዮጵያ ህዝብ ሙስሊምም ክርስቲያንም በሰላም በፍቅር በማከባበር የምኖር አላህ ያርገን። ሀገራችን ላይ አሁን እንደማፍሰስ የያዘውን አላህ በቁድራው በሀይሉ ራሱ كنيك أنبل هنا نرسل هنا الله يهنا جريس تكال اللين <سؤال> الله <سؤال> منا ومنكم إن شاء الله سلام عليكم ورحمة الله وبركاته. ሼህ ዓብዱራህማን ሐጂ ከቢር በአውስትራሊያ ኢትዮጵያውያን እስልምና እምነት ተከታዮች መሪ ስለ ቃለ ምልልሱ እናመሰግናለን። መልካም የኢድ አልፈጥር በዓል ለርሶ ለቤተሰቦም ሆነ ለመላው የእስልምና እምነት ተከታዮች በሙሉ እንዲሆን ምኞታችን ነው። እናመሰግናለን። እናንተም ይሄን ተከታተላችሁ እኛ ጋር ኮፖሬት ማድረጋችሁ በጣም ደስ ይለናል። ያው ይሄ አንድነታችን ያሳየናል። ኢንሻአላህ ያን አላህ ጥሩ ነገር ያምጣልን። አመሰግናለሁ። እናንተም ሰላም ሁኑ።